የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 2 2014 ዓ ም ዝግጅታችን ጀመረ። በድጋሚ እንኳን ከአሮጌው ዓመት ወደ አዲሱ ዓመት አሸጋግራችሁ አጠቃላይ ኢትዮጵያውያን ሀገራቸው ከምርጫ በላይ ሀገራቸው ከፖለቲካ ፓርቲዎች ፉክክር በላይ መሆናቸውን በድምፃቸው ያረጋገጡበትና ያሳወቁበት አጋጣሚ ፈጥሮ አልፏል። በጣም የሚዘገንን ዓመት ነበር ያሳለፍ ነው። አዲስ ዓመት ያለኝ ሙኞት ሰላም ወርዶልን በሰላም ሰርተን እንድንበላ እንዲሆንልን እመኛለሁ። ጫናዎች ተቋቁመን ኢትዮጵያ እንደ ሀገር ግድቡን የሞላችበት አመት ነው። በጣም ከባድ ጊዜ ነው። እንኳን ቤተሰብ ልናስተዳድርበት ራስ ለማሸነፍም በጣም ከባድ የሆነ ጊዜ 2014 ላይ ሳራ ሞርዱ እርቀ ቢወርድ እንደ አንድ ነዋሪ በጣም ደስ ይለኛል። አሮጌው አመት እንዴት አለፈ? ከአዲሱስ ምን ትጠብቃላችሁ? ተብለው የተጠየቁ የተለያዩ ከተማ ነዋሪዎች አስተያየት የተቀነጨበ ነው ያዳምጣችሁት። በምሽቱ ዝግጅታችን ሙሉ ይቀርባል። ጤና ይስጥልኝ። እንደምን አመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር በመሆን በምሽቱ አብሬያችሁ አመሻለሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሐሪክ ዶት ቪኦኤኒውስ ዶት ኮም፣ በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። የተባበሩት መንግሥታት የሰብአዊ መብቶች ምክር ቤት ሰሞኑን ለአራት ሳምንታት ሲሰበሰብ የአርባ አገሮችን የመብቶች አያያዝ እንደሚመረምር ተገለጸ። በተለያዩ ጉዳዮች ላይ የሚቀርቡለትን ዘጠና ሪፖርቶች ምክር ቤቱ ሲገመግም የሥቃይ አያያዝ፣ ደብዛ ማጥፋት፣ የመልማትና የማደግ መብት፣ ባርነት መነሻቸው አፍሪካ የሆነ ሰዎችና የዘረኛነት ጉዳዮች ከሚፈተሹት አካባቢዎች እንደሚሆኑ ተገልጿል። መንግስታት የየራሳቸውን ሕዝቦች የሚይዙባቸው ሁኔታዎች ትኩረት እንደሚሰጣቸውና አንዳንዶቹም በሰብዕና ላይ የተፈጸመ ወንጀል እስከ መሆን የደረሱ መሆናቸው ተጠቁመዋል። እነዚህ ምርመራዎች ማያንማርን፣ ቤላሩስን፣ ሶሪያን፣ ኤርትራን፣ ብሩንዲን ኒካራጓንና ቬኔዙዌላን እንደሚያካትቱ ተነግሯል። ወደ ሶስት ሺህ ህይወት የጠፋበትን የመስከረም 1994 ዓመተ ምህረት የሽብር ጥቃት 20ኛ ዓመት ዩናይትድ ስቴትስ ትናንት ስትዘክር ፕሬዚዳንት ጆ ባይደንና ባለቤታቸው ጂል ባይደን ኒውዮርክ ሻንክስቪል ፔንስልቬንያና ፔንታገን ዋሽንግተን ዲሲ ተገኝተው ላለፉት ለተጎዱትና ለቤተሰቦቻቸው በአደጋው ወቅት ለተረባረቡና በሕይወትም ለወጡት ክብራቸውን ገልጸዋል። ካሮሊን ፕሪሱቲ ሥነ ሥርዓቶቹን ተከታትላ ያጠናቀረችውን ዘገባ ጽዮን ግርማ በአጭሩ ታቀርበዋለች ሁለት ዘጠኝ ሰባት ሰባት በዚያን ዕለት የተገደሉት ቁጥር በአሜሪካውያን ልቦና ውስጥ ተቀርጿል። ለአሜሪካ ቀልብና ልቦና በሚደረገው ትግል ውስጥ አንድነት እጅግ የበረታው ጥንካሬያችን ነው፣ ፕሬዚዳንት ባይደን የመጀመሪያዎቹ የመንገደኛ ጄቶች ከሁለቱ መንትያ ህንፃዎች ጋር በተጋጩበት ስፍራ የተሰማ መልእክታቸው ነው። እዚያ የቀድሞዎቹ ፕሬዚዳንቶች ቢል ክሊንተንና ባራክ ኦባማ አብረዋቸው ተገኝተዋል። ባይደን በየመታሰቢያ ስፍራው ከመዘዋወርና ከመዘከር በስተቀር የአደባባይ ንግግር አላደረጉም። ሶስተኛው አውሮፕላን የመከላከያ መስሪያ ቤቱን ህንጻ በመታበት ከጠዋቱ ሶስት ሰዓት ከሰላሳ አምስት ደቂቃ ላይ በአካባቢው ሙሉ ጸጥታ ሰፍኗል። ሻንክስዊል ፔንሰልቬኒያ፣ አንድ አርባ ሰው አሳፍሮ ይበር የነበረ አውሮፕላን በዚያው ረፋድ ወድቋል። ተሳፋሪዎቹ ከጠላፊዎቹ ጋር ግብ ግብ ገጥመው የካፒቶል ህንጻ ሊመታ የነበረውን ኢላማ አክሽፈዋል። እዚህ ምሽት ፕሬዚዳንት ካማላ ሃሪስ እና የቀድሞ ፕሬዚዳንት ጆርጅ ቡሽም ተገኝተዋል። በሀገራችን ላይ አደጋዎች የሚመጡት ከውጭ ብቻ ሳይሆን በውስጧም ከሚነሱ ሁከቶች መሆኑን ማስረጃዎችን አይተናል። ባይደን አይናገሩ እንጂ አንድ ጊዜ በጋዜጠኞች ሲጠየቁ፣ በዕለቱ መርሃ ግብራቸው ውስጥ ባይኖርም መልስ ሰጥተዋል። አልቃይዳ ሊመለስ ይችላል። በአንዳንድ አካባቢዎች ተመልሷል። ስትራቴጂያችን ምንድን ነው? አልቃይዳ ባለበት ሁሉ እንወራለን ጦር እናሰማራለን። ፔንታገን ላይ በቪኦኤ ሪፖርተር ካርላ ባብ የተጠየቁት የመከላከያ ሚኒስትሩ ሎይድ ኦስተን አሜሪካ ዛሬ የዛሬ ሀያ ዓመት ከነበረችው በተሻለ ሁኔታ ደህንነቷ የተጠበቀ ነው ብለዋል። አመሰግናለሁ ካሮሊንና ጽዮንን። የመስከረም 1994ቱ የሽብር ጥቃት ዩናይትድ ስቴትስ ላይ ከመፈጸሙ በፊት የሳዑዲ አረቢያ ዜግነት ላላቸው ሁለት ጠላፊዎች ተሰጥቶ ከነበረ የሎጂስቲክስ ድጋፍ ምርመራ ጋር የተያያዙና በምስጢር ተጠብቀው የቆዩ ሰነዶች ትናንት ይፋ ተደርገዋል። በጥቃቱ ሃያኛ ዓመት ዝክር ላይ የወጡት ሰነዶች ፕሬዝደንት ባይደን ትዕዛዝ ከሰጡ በኋላ የተለቀቁ የመጀመሪያዎቹ የምርመራ ዝርዝር የሰፈረባቸው እንደሆነ ተገልጿል። ሰነዶቹ ጠላፊዎቹ ዩናይትድ ስቴትስ ውስጥ ከነበሩ የሳዑዲ አጋሮች ጋር የነበሯቸውን ግንኙነቶች የሚተነትኑ ይሁኑ እንጂ የሳዑዲ አረቢያ መንግስት በጥቃቶቹ ውስጥ እጁ እንዳለ እንደማያሳዩ ተነግሯል። የሳዑዲ መንግስትም ክሶቹን ሲያስተባብል መቆየቱ ይታወቃል። ዓለም በዩናይትድ ስቴትስ ላይ የተፈጸመውን የሽብር ጥቃት ሃያኛ ዓመት ሲያስብ ታሊባን ባንዲራውን ትናንት ቅዳሜ ካቡል ቤተ መንግሥቱ ላይ መስቀሉን ከቃል አቀባዮቹ አንዱ ተናግረዋል። ባንዲራውን ቀዝቀዝ ባለ ስነ ስርዓት የሰቀሉት የታሊባን የሽግግር መንግስት ጠቅላይ ሚኒስትር ሙላ መሐመድ ሐሰን አሁንድ መሆናቸውን ቃል አቀባዩ አመልክተው ስነ ስርዓቱ የሚጠቁመው የመንግስቱን ስራውን በይፋ መጀመር እንደሆነ ገልጸዋል። ሙሉ በሙሉ በወንዶችና በታሊባኖች የተሞላው መንግስት በሳምንቱ መጀመሪያ ላይ ሲገለጥ ሁሉን አካታች እንደሚሆን ቃል ገብተው በነበሩት አዲሶቹ የአፍጋኒስታን መሪዎች ላይ የዓለም አቀፉ ማኅበረሰብ አባላት ቅሬታ አሰምተዋል ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው በዓለም ዙሪያ በኮሮና ቫይረስ የተያዘው ሰው ቁጥር 224.3 ሚሊዮን መድረሱንና በኮቪድ-19 ምክንያት የሞተው አራት ነጥብ ስድስት ሚሊዮን መሆኑን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ማለዳ ላይ ያጠናቀረውን አሃዛን ተርሶ አስታውቋል። ይህ በእንዲህ እንዳለ ኢትዮጵያ ውስጥ በኮቪድ-19 ምክንያት እስከ ትናንት መስከረም 1 2014 ዓ ም የሞተው ሰው ቁጥር 4907 መድረሱን የጤና ሚኒስቴር አስታውቋል። ሚኒስቴሩ ትናንት ባወጣው ዕለታዊ ሪፖርቱ በአንድ ቀን ብቻ 845 ሰው ቫይረሱ እንደተገኘበትና የተከተበው ሰው ቁጥር 2 ሚሊዮን 754008 መድረሱን አመልክቷል። እስካሁን ከተመረመረው 3 ሚ ሚሊዮን 321996 ሰው 27737ቱ አሁንም በኮቪድ-19 ሕመም ላይ እንደሚገኙና 733300 ሰው በጽኑ ታሞ እንደሚገኝ ይሄው የሚኒስቴሩ የትናንት መረጃ ያሳያል። የቻይና ሊሆን ይችላል ያሉትን ባህር ሰርጓጅ መርከብ በደቡባዊዎቹ አማሚ ኦሺማ ደሴቶች አቅራባይ ማስተዋላቸውን የጃፓን መከላከያ ባለሥልጣናት አስታውቀዋል። ከትናንት በስቲያ ጠዋት ያስተዋሉት ይኸው መርከብ ከጃፓን የባህር ወሰን ወጣ ብሎ የሚገኝ ቢሆንም አካባቢው የይገባኛል ጥያቄ እየበረታ የመጣበት በመሆኑ ስጋት መቀስቀሱ ተዘግቧል። ቶኪዮ በውዝግቡ አካባቢ የቻይና መርከቦች መመላለስ እንደማያስደስታት በመግለጽ ባለፉት ዓመታት በተደጋጋሚ ስትገልጽ የቆየች ሲሆን በሌላ በኩል ደግሞ የዩናይትድ ስቴትስ ወታደራዊ መርከቦች በደሴቶቹ አካባቢ ባሉ ውሃዎች ላይ አዘውትሮ መታየት እንደሚያበሳጫቸው የቻይና ባለሥልጣናት ብዙ ጊዜ ሲናገሩ ተደምጠዋል። ሁለቱ ሀገሮች ጃፓንና አሜሪካ ውጥረቶችን ሊያባብሱ ይችላሉ ካሏቸው የአንድ ወገን አድራጎቶች በደቡባዊ ቻይና ባህር ላይ ከማሳየት እንዲቆጠቡ የቻይና ከፍተኛ ዲፕሎማት ዋንጊ ሰሞኑን ቪየትናም ውስጥ ተናግረዋል። በሰሞኑ ባህር ሰርጓጅ መርከብ እንቅስቃሴ ጉዳይ ምላሽ እንዲሰጡ የተጠየቁ የቻይና ባለስልጣናት እስካሁን የተናገሩት የለም። መርከቢቱ በአካባቢው የኮዋቴ ደሴት አቅራቢያ ወደ ምዕራብ እየዋኘች እንደሆነ መረጃ እያሰባሰቡና በተጠንቀቅ ላይ ያሉት የጃፓን መከላከያ ባለሥልጣናት ተናግረዋል። ክቡራትና ክቡራን አድማጮች ለዜና የተያዘው ሰዓት አበቃ። አብራችሁን ቆዩ። ለቀሪ ዝግጅቶች ወደ ጽዮን ልመልሳችሁ። የዓለም ዜናዎቹ ሰለሞን አባተን እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 2 2014 ዓ ም የአዲስ ዓመት ማግስት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። kuno tata zogu tatashe nkonno sannan bena metashe kuno tata zogu tatashe nkonno sannan bena. የምሽቱ ዝግጅታችን ሙሉ በሙሉ ትኩረት የሚያደርገው በኢትዮጵያ የተለያዩ ከተሞች የሚኖሩ ነዋሪዎች የተጠናቀቀው ዓመት እንዴት እንደነበርና አዲሱን ዓመት በምን አይነት ተስፋ እንደሚቀበሉት በሚያጠነጥን ዝግጅት ላይ ይሆናል። በቅድሚያ የባህር ዳሯ ዘጋቢያችን አስቴር ምስጋናው በከተማዋ ያገኘቻቸው ነዋሪዎች የሰጧትን አስተያየት የያዘ ዘገባ ታስደምጠናለች። አቶ ኃይለ ኢየሱስ ጌቱ ጠበቃ ሲሆኑ የባህር ዳር ከተማ ነዋሪ ናቸው። በ2013 ዓ ም ያ ካሳለፍ ናቸው መልካም የሚባሉ እንደ ሀገር ካሳለፍ ናቸው። ተግባራት ውስጥ በዋናነት የህዳሴውን ግድብ ከአንዴም ሁለቴ በተሳካ ሁኔታ መሙላታችንና ለዓለም ህብረተሰብ ማሳወቃችን። ሁለተኛው ደግሞ 2013 ጠቅላላ አገራዊ ምርጫ ተከናውናል። በዚህ ምርጫና ውጤት ላይ ሀገሪቱ ትረበሻለች፣ ትበጠበጣለች ብሎም ደግሞ ትበተናለች እያሉ ብዙ የውስጥም የውጭም ኃይሎች ያሟረቱ ነበር። በተለይም በአንድ ላይ በመቀናጀት ማለት ነው። ይህ ሳይሆን የቀረበትና አጠቃላይ ኢትዮጵያውያን ሀገራቸው ከምርጫ በላይ ሀገራቸው ከፖለቲካ ፓርቲዎች ፉክክር በላይ መሆናቸውን በድምፃቸው ያረጋገጡበትና ያሳወቁበት አጋጣሚ ፈጥሮ አልፏል። ሶስተኛው እና መሰረታዊ ብይ የምለው በተለይም በአሁኑ ሰዓት ከጥቅምት አራት ጀምሮ ህወሀት በፈጸመው ሀገር መከላከያ ሰራዊት ላይ በፈጸመው እጅግ በጣም ዘግናኝ በሆነ ጭፍጨፋና ግድያ ምክንያት ኢትዮጵያዊነትን ለማፍረስ ጥረት አድርጎ ነበር። ነገር ግን ከዛም በኋላ አሁንም ጦርነቱ እንደቀጠለ ነው። በዚህ ይህን ጦርነት ለመመከት ግን ሁሉም ኢትዮጵያውያን ህብረ ብሔራዊ አንድነታቸውን በማስጠበቅ ያለማንም እንቀስቃሽነትና ያለማንም አስተባባሪነት በራሳቸው መንገድ እና ኢትዮጵያዊነት እጅግ በጣም በከፍተኛ ሁኔታ መሰባሰብና ይሄም ደግሞ በጣም ያልተጠበቀ አጋጣሚ ፈጥሮ አልፏል። በ2013 ደግሞ በአንጻሩ ችግር ነው ብዬ የማስበው ኢኮኖሚ፣ የኑሮ ውድነት በተመለከተ የኑሮ ውድነት የዋጋ ግሽፈቱ ከጊዜ ወደ ጊዜ እየቀጠለ ነው ያለው። ይህም ደግሞ በመፈናቀል የሁሉ ሞት ቁስል ለኢትዮጵያዊነት እየተከፈለ ያለ መስዋዕትና ነው። ሌላው አስተያየት ሰጪ በባህር ዳር ከተማ የሚገኘው የአቡነ መንፈስ ቅዱስ ቤተ ክርስቲያን የቅኔ የመምህር አይነ ኩሉ አበበ ናቸው። የከፋ ነገርም ቢኖር ወገኖቻችን እየተፈናቀሉ ነው፣ እየተሰደዱ ነው። አሁንም ደግሞ ባልታሰበ ነገር እነዚህ እነዚህ ፈተናዎች አሉ። ኢትዮጵያ አሁንም እንዲየሆነች ባለችበት ሰዓት ማንም ሰው ዋጋ ቢከፍል ህጻናት እየተራቡ እየተጠሙ አረጋውያን ጧሪ አልባ እየቀሩ እያዩ ኢትዮጵያዊነትን ለማስቀጠልም ከፍ ለማድረግም ይህ በእውነቱ የሚከፈለው ዋጋ ትልቅ ዋጋ ሰማዕትነት፣ እንጂ ይሄ ምንም አገር ማፍረስም ሰው መግደልም አይደለም። ይህ ለአገር ተብሎ የሚከፈል ዋጋ የሰማዕትነት ዋጋ ነው ብዬ ነው የማስበው። የቅን የመምህሩ አይነ ሁሉ አበባ እያይዘው ከአስማ ናቸው ብለው የጠሯቸውን ስኬቶችም ይዘረዝራሉ። ጥቅምት 24 ቀን የተጀመረው ለኢትዮጵያ ትኖራለች ተብሎ የማይታሰብ ነገር ነበር። ኢትዮጵያ ሕዝብ ከዳር እስከ ዳር ተነስቶ በደል አጠናቆ ያው አገሩን አስከብሮ ያለበት ነው። ይሄ አንድ ትልቅ ስኬት የሚባል ነው። እንደገና ሌላው አሁንም እንደሚባለው በህዳሴ ግድቡ ላይ ብዙ ሀያላን ሀገር እንዳይሞላ ብዙ እየዛቱበት የነበረው ግን እግዚአብሔር በቸርነቱ ምንም ኩሽ ሳይል ይሄ ግድብ ሁለተኛው ሙሌት አለቀ ተብሎ ስንሰማ ትልቅ የአገሪቱ ስኬት ነው። እግዚአብሔር በአንድ በኩል ያው ጥሩ ስራ በሚሰራበት ሁላ ነገር ችግር አለ። እንኳን ይህን ያህል ግድብ እየገደብ ነው፣ አንድ ቤት ሲሰራ ብዙ ችግር አለ እና ምቀኛ አለ። ግን በምቀኛው መካከል ራሱ ስኬቱ ትልቅ ስኬት ነው ብዬ ነው የማስበው። ሌላው እንደሚባለው ምርጫውም ሌሎች አለሞች አይመረጥም ስኬትም የለውም፣ የተባለ ብዙ ሲሳተፍበት የነበረ ነገር ነው። ግን ምንም አንድም ነገር ሳይሰማ አንድ ነገር ሳይታወቅ እግዚአብሔር በቸርነቱ ይህ ምርጫ አንድ ችግር ሳይፈጠር ተሳክቷል። እግዚአብሔር ይመስገን። ይህም ራሱ ለሀገሩ አንድ ስኬት ነው። ሌላው ምክትል አስር አለቃ አበባይቱ ቢወጣ የተጠናቀቀው 2013 ዓመት የፈተናና የስኬት ነበር ይላሉ። 2013 እንደ ሀገር ስናስበው ከባድ ፈተና ያሳለፍንበት መልካም ዘመን ብዬ ማስበውና ልገልጸው የምችለው ካሳለፍኳቸው መንግስቶችም አንጻር እኔ ምርጫውን ነው በምርጫ ሂደት ሲሄድ ነፃና ግልጽ የሆነ ምርጫ በራስ አመለካከት፣ በራስ ፍላጎት ያለምንም ጎትጓች ምርጫ በመካሄዱ እኔ ያውን በጎ ነገር ነው ብዬ ነው የምወስደው። ይህንም በራሴ ታዝቤያለሁ። በፊት በጎጥ በሃይማኖት በተለያየ መልኩ ብሔር ብሔረሰብን ትንሽና ትልቅ ታናሽ በማድረግ የተከፋፈለበት ዘመን የነበረ፣ ነገር ግን አሁን ላይ ስናየው አገር አትፈርስም፣ አገር እንደ ሀገር ኢትዮጵያ ሀገራችን አንድ እናደርጋታለን በማለት የኢትዮጵያ ሕዝብ ከጫፍ እስከ ጫፍ በመንቀሳቀስ በዱር በገደሉ ለሚሮጠው ሰራዊት ማህበረሰቡ የቻለ በብር ያልቻለ በጉልበት በየቀበሌ በየሰፈሩ እያዘጋጀ ስንቅን እየላከ አንድነትን ፈጥሯል። አንድነታችን ተነጣጥለን የነበረውን አሁን ግን እንድንገናኝ አንድ እንድንሆን አድርጎናል። ያለፈው 2013 ዓመት የቱንም ያህል የፈተና ዓመት ቢሆንም መጪው 2014 ዓ.ም ም ግን መልካም እንዲሆንላቸው ሁሉም አስተያየት ሰጪዎች ተመኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴርን አመስግነን ከባህር ዳር ወደ መቀሌ ነው የምንወስዳችሁ። የመቀሌው ዘጋቢያችን ሙልጌታ ጽባሀ የመቀሌ ከተማ ነዋሪዎችን አነጋግሯል። በመቀለ ከተማ 2013 ዓ ም እና አዲሱ ዓመት 2014 ዓ ም አስመልክቶ ካነጋገርኳቸው ነዋሪዎች ምዕራፍ ባህታ ትባላለች። በበጎ ፍቃድ ስራ ተሰማርታ 2013 ዓ ም እንዳሳለፈችው ትናገራለች። ይህ አመት በህይወቷ ከባዱ አመት እንደነበረ ነው የገለጸችው። 2013 በጣም ከባድ ነበር። እንደ ህዝብ ትግራይ ላይ የተፈጸመውን ነገር፣ ህዝባችን ላይ የደረሰውን ነገር በጣም ከባድ ነበር። ማለት ይሄ እንደዚህ አይነት ግፎች በሰው ልጅ ላይ ይፈጸማል ብለን የማናስባቸውን ነገር ሁሉም እኛ ላይ ነበር። በሴቶች ላይ የደረሰ ጥቃት ሰላሳ አመት ነው እንደዚህ ነገር አስከፊ ነገር አይቼም አላውቅም። ትግራይን ለመለወጥ እንትን የሚል ህዝብ በየቦታው ተፈናቅሎ አጋዥ ሲያጣ እርዳታና ይሄ እርዳታ ሰጪ ተቋማትን ሲጠብቅ ማየት በጣም ነው የሚያሳዝ ነው። በዛው ልክ እንደገና ጾታዊ ጥቃት የደረሰባቸው ሴቶች ወደ ሕክምና ጣቢያውን ከመሄድ አልቻሉም ና እሱንሱን ማየት በጣም ከባድ ነበለን በእንደዚህ አይነት ሲዌሽን ዓመት በዓል ማክበር በጣም ይከብዳል። ግን የሚመጣውን አመት ትግራችን ሰላሟን አግኝታ ህዝቡ ወደነበረበት ቦታ ተመልሶ ብቻ ብዙ የሚጠብቀው ነገር አለ። በኮንስትራክሽን ዘርፍ የተሰማሩ አቶ አብርሃ ደስታ የተባሉ በበኩላቸው 2013 በጦርነቱ ምክንያት ስራቸውን መስተጓጎል ነው የገለጹት። 2014 ሰላም ሰፍኖ የተሻለ አመት እንዲሆንም ተመኝተዋል። 2013 ዓመተ ምህረት ባጋጠመ ጦርነት ምንም የስራ እንቅስቃሴ ሳናደርግ በጭንቅልና በጠበን ነው ያሳለፍ ነው ሰራተኞች ሰራተኞቻችንን መክፈል አልቻልንም። ሰራተኞችን በትነናል። ተጎዱ ሰራተኞችም አሉ። ልዩ ሀይል ምናምን ተብሎ የአናጺዎች ተገድለውብናል እና 2013 በጣም በሚዘገንን ሁኔታ ነው ያለፍነው። በቤተሰቦቻችን በዘመዶች እኔ የተወለድኩበት ገጠር አካባቢ ብዙ ቤተሰቦች ተውብኛል። ደንገላት ይባላል እኔ የተወለድኩበት አካባቢ እና በዚ አጋጣሚ በጣም ብዙ ቤተሰቦች ተጎድተውብኛል። በጣም የሚዘገንን አመት ነበር ያሳለፍ ነው። አዲስ አመት ያለኝ ምኞት ሰላም ወርዶልን በሰላም ሰርተን በላ እንዲሆንልን እመኛለሁ። በዓል ግን እንደ በዓል ቆጥር ያላከብረውም፣ ምክንያቱም መብራት የለም፣ ስልክ የለም፣ ባንክ የለም፣ ምንም በዓል ለማክበር ብር ኑሮ ራሱ እንደ በዓል ለማክበር ማትችልበት ደረጃ ነው ያለ ነው። ወይዘሮ አልጋነሽ ሓጎስ የተባሉ አስተያየት ሰጪ በበኩላቸው በጦርነቱ ምክንያት ከገርሁ ስርናይ የተባለ አካባቢ ተፈናቅለው አሁን መቀለ የተፈናቃዮች ማዕከል ላይ እንደሚገኙ ይናገራሉ። 2013 ብዙ መከራና ግፍ ያየሁበት ከልጆች የተለያየሁበት ዓመት ነው የሚሉት ወይዘሮ አልጋነሽ አዲሱ ዓመት ወደ ቦታቸው ተመልሰው የሚኖሩበት ዓመት እንዲሆንም ተመኝተዋል። በሻእቢያ ችግር ስለተፈናቀልን ስለመጣን ጣላ ጠምቃ ብላ ተደፍታ ስለምትሰራ ሰው አልተቆጠረችም። ዓይኔ በቃ መጥፎ ነገር ያየ ልጆች የተበቱ ነው በቃ መጥፎ ጊዜ ነበረ ማለት ነው። ትልቅ ግፍ ነው ያለፈን። እግዚአብሔር ፍቃዱ ይሁን ማለት ነው። በቃ እግዚአብሔርስ ለሰላም ጊዜ ይሁንልን። ሰላም ሆኖ ወደ ሀገሬ ተመልሼ በቃ ቤቴ ምንም ያልቀረኝ ተወስዶ ነው የለኝም፣ ምንም የለኝም ማለት ነው። ከዛ ጠራርጌ ሰላም ኑሮ ብዬ ነው የምመኘው ማለት ነው። ሰላም ሁኖ አቶ ክንፈ ገብረ ኪዳን የተባሉ በንግድ የሚተዳደሩ በበኩላቸው የ2013 በጣም ፈታኝ የሆነ ዘመን ነበረ። ምክንያቱ ሴቶች የተደፈርበት ወንዶችም የተንገላተንበት መጥፎ ዘመን ነበረ። ነጋዴ ነኝ እኔ መነገድም አልቻልኩም። ያለኝ ከባንክም ብር አውጥቼም ሆነ ሰርቼም መጠቀም አልቻልኩም። በጣም ፈታኝ የሆነ ጊዜ ነበር። በጣም ፈታኝ ብዙ ቤተሰብ ነው የማስተዳድረው። ግን አሁን በጣም ከባድ የሆነ ፈተና ገጥሞናል። በጣም እየተፈተነ እኔ አዲስ አመት ያው እግዚአብሔር ይመስገን ከሞቱት እንሻላለን። ግን አዲስ አመት ሆኖም ሁኖም አልታየኝም። ዶሮም መግዚያ ያለንም እንቁላልም መግዚያ ያለንም ልጆች ይዘናል። በጣም ከባድና ፈታኝ የሆነ ጊዜ ነው። በቃ እንግዲህ ያለውን የተጋራጥብን ፈተና ተባብረን ያው ይህን ካገፋ ነው። ምንም ከባድ ነው እንግዲህ እግዚአብሔር ደግሞ የሁሉም ሁሉም ነገር ይችላልና እግዚአብሔር ያስተካክለው ነው ምለ። ሳባ አረጋዊ የተባለች በበኩሏ በጦርነቱ ምክንያት ትምህርቷን ማቋረጧን ገልጻም በ2014 ሰላም ወርዶ ትምህርቷን የምትቀጥልበት ዓመት እንዲሆንም ተመኝታለች። አሁን በተፈጠረው ጦርነት ምክንያት ትምህርቴም ተቋርጧል። ከብዙ ስራም ተፈናቅለናል። ብዙ ተማሪም ሕጻኖቶችም ተመራቂ ተመርቀውም ስራ የሌለው ሁሉም ከስራ ተጓጉሎ ተቀምጧል። በጦርነቱ ምክንያት ብዙ ተፈናቅለናል። የተራበሰ አለ ብዙ እግሩ የተቆረጠ የተደፈሩ ይሆናሉ። አሁን 2013 ደግሞ በመጨረሻ እንዲሁም ጠላት ተሸንፎ ከትግራይ ወጥቷል። ነጻ አሁንን አላሁን ግን ደግሞ ሙሉ ለሙሉ ዋስትና ያላት የበለጸገች ትግራይ ለማየት ሙሉ የተደፈሩ ቶቻችንም ተመልሰው የሚካሱበት ቤተሰቦች የሞታቸው ወገኖቻችን የሚረዱበት አመት እንዲሆን 2014 እመኛለሁ። መልካም አዲስ አመት። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም ወደ ደሴ እንመለስና ዘጋቢያችን መስፍን አራጌ ወደ አሰናዳው ዝግጅት እናልፋለን። በተለያየ ትምህርትና የሙያ መስክ በተለያየ እድሜና ጾታ የሚገኙና በደሴ ከተማ የሚኖሩ የህብረተሰብ ክፍሎች አሮጌውን አመት በራሳቸው ሚዛን ሰፍረው ከአዲሱ አመት ተስፋ ሰንቀው ከአሜሪካ ድምጽ ሬዲዮ ጋር ቆይታ አድርገዋል። አስተያየት ሰጪዎቹ ኢትዮጵያ እንደ ሀገር፣ ኢትዮጵያውያን እንደ ህዝብ በተጠናቀቀው አሮጌ አመት ያሳኳቸው መልካም ተግባራት ቢኖሩም በብዙ መልኩ አመቱ በስጋት የዘለቁበት በተለያዩ ችግሮች እየተወጠሩበት እንደነበር ጠቅሰዋል። በወልዲያ ዩኒቨርሲቲ ታሪክ ትምህርት ክፍል መምህር የሆኑት ተስፋ የተሾመ ስድስተኛው ሀገራዊ ምርጫ የተጠናቀቁ አመት የስኬት መገለጫ ነው ይላሉ። ምርጫውን ማካሄዳችን ያለው ጥቅም ምንድን ነው ብለን ካሰብን የመጀመሪያው ሀገራዊ አንድነትን ከማስጠበቅ አኳያ እጅግ ትልቅ ሚና ይኖረዋል ብለን እናስባለን። ሁለተኛው ደግሞ ምንድን ነው? ምርጫው ከሌሎቹ ምርጫዎች አንጻር ስናየው እጅግ በጣም ነጻ ተአማኝነትና ፍትሀይነት የነበረበት ምርጫ ነው፣ ኢትዮጵያ እንደ ሀገር ያካሄደችው። በሌላኛው ጎን ደግሞ መጠቀስ ያለበት ከዚሁ ከምርጫው ጋር ተያይዞ ምርጫ ቦርድ እስከዛሬው አንጻር በገለልተኛ ሰዎች በፊት ተቋሚ በነበሩ ሰዎች ሁሉ አሁን የምርጫ ቦርድ ኃላፊዎቹ ነው የመሩት። በመሆኑ ምርጫው እጅግ በጣም የተሳካ ነው ብሎ ለመናገር ያስደፍራል። መመር ተስፋዬ ሁለተኛው ህዳሴ ግድብ ቦሌተንም አገራዊም አለም አቀፋዊም ስኬት ያቀዳጃ አፈጻጸም መሆኑን ይናገራሉ። ግድቡ ሊሞላ ሲል እጅግ በጣም በርካታ ፕሬዠሮች ወይም ግፊቶች ከአውሮፓ የሚሆን ከጎረቤቶቻችን፣ ከሱዳንና ከግብጽ የነበረበት ሁኔታ ነበር። ግን እነዚህም ሁሉ ጫናዎች ተቋቁመን ኢትዮጵያ እንደ ሀገር ግድቡን የሞላችበት አመት ነው። ለምንድን ነው የግድቡ መሞላት እንደ ትልቅ ነገር ሊቆጠር የቻለው ብለን ካሰብን አብዛኛው የኢትዮጵያ ሕዝብ ማለትም ከ65 ፐርሰንት በላይ የሚሆነው የኢትዮጵያ ሕዝብ ያለመብራት የሚኖር ነው። ስለዚህ እነዚህን ህዝቦች ከጨለማ ለማውጣት የህዳሴው ግድብ መሞላትና ኤሌክትሪክ ወደ ማመንጨት መግባቱ እጅግ በጣም የሚጠበቅም ነበር። ይህም በተሳካ ሁኔታ የተካሄደበት ዓመት ሆኖ አልፏል። በተለይ የአባይን ውሃ መሙላት ከ1896 የአድዋ ድል ጋር ልናገናኘው እንችላለን። ይህን ያልኩበት ምክንያት ምንድን ነው? ያኔ ኢትዮጵያውያኖች እጅግ በጣም ጠንካራ ጦር ይዞ የመጣውን ጣሊያንን አሸንፈው ታላቅነታቸው ለሌላኛው የዓለም ክፍል እንዳሳዩት ሁሉ ግድቡንም ታላላቅ ሀገራቶች የሚባሉ የና የአሜሪካን የነ እንግሊዝ፣ እንደዚሁም የጎረቤቶችን የሱዳንና የግብፅን ኢንፍሉዌንስ ወደ ጎን በማድረግ ሀገራዊ አንድነታችንን በማሰባሰብ በጀግንነት የሞላ ነው መሆኑን ስናየው የግድቡን ውሃ ሙሌት ልክ እንደ ዳግማዊ የአድዋ በዓል ልናየው እንችላለን። በሀይቅ ከተማ በጤና ባለሙያነት የሚያገለግሉትን ሌኒ ተሾመ በበኩላቸው አመቱ በአንጻራዊነት የኮቪድ ስርጭትን ለመግታት ህዝባዊ ይሁንታ ተንጸባረቀበት እንደነበር ጠቅሰዋል። በጣም ሀገራችን አሳሳቢ ነገር ተብሎ የሚባለው ነገር ኮቪድ ነበረ። የኮቪድ 19 ደግሞ በሁሉም በተቀናጀ ጤና ባለሙያውም ያለውም ሰው ሁሉ በተቀናጀ መልኩ በመሰራቱ ከሌሎች ሀገራት አኳያ ስናየው ያለው ነገር ጥሩ ነው። ህዝቡም ንቃተ ህሊናውም ከፍ ያለ በመሆኑ ሁሉም መጠቀቅ ያለበትን ነገር ይጠነቀቅ ነበረ። በዛም አልፎ ደግሞ ወዲያውን ደግሞ የኮቪድ 19 ክትባት ለሁሉም ሰው ተደራሽ በሚሆንበት ጤና ባለሙያውም ሁሉም ተደራሽ በሚሆንበት መልኩ ግብአቱን ያገኘንበትና ለህብረተሰቡ ተጠቃሚ የሆነበት አመት ነው ብዬ ነው የማስበው። የህግ ባለሙያው ቢኒያም በቀለ የተጠናቀቁ አመት በህግ ማስከበር ዘርፉ አንጻራዊ መሻሻል ቢያሳይም አሁንም ያልተሻገራቸው ተግዳሮቶች መኖራቸውን ይጠቅሳል። ህግ ለማስከበር በሚደረግ እንትኖች በጣም በብዙ በፈተናዎች ያለፈ አመት ይመስለኛል። ሶስት መንግስት አንዳንድ ቦታዎች ላይ ህግ ለማስከበር የተለያዩ እርምጃዎች እንደወሰደ እናውቃለን። በአንጻሩ ደግሞ ህግ ለማስከበርም የተለያዩ ችግሮች የነበሩበት ሁኔታዎች ነበሩ። ሰዎች በማንነታቸው ተለይተው በተለያየ ቦታ የሚገደሉበት ሁኔታ አሁንም አለ። ይህንን አንዳንድ ቦታ ላይ ህግ ለማስከበር ሂደቶች አሉ። በሌላ ጋ አንጻር ደግሞ አሁንም በማንነታቸው በተለይ ተለይተው የሚሞቱ ሰዎችን በሚመለከት አሁንም መንግስት ህግ ለማስከበር በተለያየ ምክንያት የቻለባቸው ሁኔታዎች አሉ ብዬ አላስብም። ከዚህ ጋር በተያያዘ ሌሎችም ከፖለቲካ እስረኞችም ጋር በተያያዘ እንደዚሁ ከህብረተሰቡ ዘንድ የሚነሱ ቅሬታዎች አሉ። በተለይ ከፖለቲካ እስረ ጋር በተያያዘ የባልደራስ አመራሮች የታሰሩበትን አግባብ ህዝቡ የሚያይበት መንገድ ፖለቲካ ነው እንጂ ህግን ለማስከበር የተደረገ ነው ብሎ አብዛኛው ሰው አይወስደውም። እኔም እንደዚህ አይነት ሀሳቦች አሉኝ። ስለዚህ ከነዚህ ከነዚህ አንጻር ህግን ለማስከበር አንዳንድ ቦታዎች ላይ እርምጃ ቢወሰድም፣ እንግዲህ ዲው ፕሮሰስ ኦፍ ሎ የሚባለው የህግ ሂደትን ተከትሎ ሰዎቹ ለህግ ቀርበው በዛ የሚቀጡበትን የተፋጠነ ፍትህ ከመስጠት አንጻር ማየት ያስፈልጋል ብዬ አስባለሁኝ። በዚህ አንጻር በዚህ አመትም ሰብአዊ መብት ጥሰቶችን የፈጸሙ ወይም የተለያየ የህግ መተላለፍን የፈጸሙ ሰዎች አሁንም የተፈጠነ ፍትህ አግኝተው እንደ ጥፋታቸው ልክ ቅጣት አግኝተዋል ብሎ መውሰድ ይከብዳል። ኢትዮጵያን አሁን ላለው ጦርነት ዳርገዋታል ሲሉ የገለጿቸው ተከሳሾች ጭምር ጉዳያቸው በፍጥነት ታይተው ውሳኔ ያላገኙበት አመት ሲሉ ነው የገለጹት። የህግ ባለሙያው ከፌዴራል መንግስት ከተወገደ በኋላ ህግ ለማስከበር በሚደረገው ሂደት ላይ ተባባሪና እንደውም ጭራሽ ሌላ በሰሜን እዝ ላይ ሌላ ጥቃት በመፈጸሙ ምክንያት ሀገራችን ወደ ጦርነት ውስጥ መግባቷ ይታወቃል። ከዚህም ጋር በተያያዘ ያው የህገ መንግስት ስርአቱን ለመጣስ ሞክረዋል ተብለው ተጠርጥረው ለህግ እንዲቀርቡ መዝገቦች ተደራጅተው ክስ ቀርቧል ግን ሰዎቹን አሁንም ቢሆን ባለው ጦርነት ምክንያት ወደ ህግ ለማቅረብ አልተቻለም አሁንም በዛ ሂደት ላይ ነው ያለው ስለዚህ በእነዚህ ሂደቶች ሀገራችን 2013 ያለፈችበት መንገድ ከህግ ከማስከበር አንጻር ካየ ነው መንግስት አንዳንድ ቦታዎች ላይ ህግ ለማስከበር ጥረቶች ቢኖሩም የተሟሉ ነበሩ ብሎ ለመውሰድ የሚያስቸግር ይመስለኛልከዚህ ከዚህ ጋር በተያያዘ አስተያየት የሰጡት የታሪክ ምሁሩ በጦርነቱ ምክንያት በሺዎች የሚቆጠሩ ህይወታቸውን አጥተው በመቶ ሺዎች ገመቱ ከቤት ንብረታቸው ተፈናቅለው ለከፋ ማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውን ያብራራሉ። የህወሓት ቡድን ወደ አጎራባች አፋርና አማራ ክልል ገብቶ በጣም በርካታ ጥቃቶችን በማድረስ የሰው ልጆችን በመግደል በመድፈር ሌሎችንም አሰቃቂና ኢሰብአዊ የሆኑ ነገሮችን በማድረግ ሰዎችን ከቤታቸውና ከቀያቸው እንዲፈናቀሉ አድርጓል። በተለይ ሰሜን ወሎ ላይ የወልዲያን ዩኒቨርሲቲ ንብረት እስከ መዝረፍና የአካባቢውን ህዝብ እስከ ማፈናቀል ደርሷል። ይህን ደግሞ ስታየው እንደ ሀገር እጅግ በጣም አስቀያሚና አሳዛኝ ነገር ነው ብለን እንችላለን። ስለዚህ ጉዳይ የምናወራ ደግሞ ከሆነ ልክ እኔም እንዳንድ የሰሜን ወሎና አካባቢው ሰራተኛ እንደመሆን መጠን ያው ተፈናቅዬ ደሴ ከተማ መጥቻለሁ ማለት ነው። ከሰሜን ወሎ ቆቦ አካባቢ በጦርነቱ ምክንያት ተፈናቅለው ደሴ ላይ የተጠለሉት ሻምበል አድማሱ በተለይ የተጠናቀቁ ዓመት የመጨረሻ ወራት በህይወትም በኑሮም እየተፈተኑበት እንደነበር ገልጸዋል። 2013 ለእኛ ጥሩም መጥፎም ጊዜ የሚባል ነው። በተለይ ደግሞ በዚህ ሰዓት ወደ መጨረሻው አካባቢ ሰዓት በእኛ አካባቢ ላይ ጦርነት ያወጀበት ሰዓት ነው የነበረው። እናም በዚህ ሰዓት ከመኖሪያ ቀያችን ተፈናቅለን እዚህ ደሴ ከተማ ነው የምንገኘው። እኔ በቡቲክ ስራ ነው ተዳደር የነበረው። እንደ ገቡ መጀመሪያ አካባቢ ቡቲኮችን ነው ያወደሙት። መስመር ዳር ያሉ ቤቶችን፣ ማንኛውም የንግድ ስራ ቦታዎችን ነው ያወደሙትኝ። እንግዲህ ያው በህይወት መትረፋችን ጥሩ ነገር ቢሆንም ተመልሰን ምን ልንሆን እንደምንችል፣ በምን አይነት ስራ ቤተሰብ ልንመራ እንደምንችል ትንሽ ከበድ ይላል። ያው እግዚአብሔር ይመስገን ግን በህይወት አለን። በደሴ ከተማ በንግድ ስራ የተሰማሩት ነገ ደበለጠ ኢትዮጵያ በተለይም ጦርነት በሚ የሚካሄድባቸው አካባቢዎች የሚኖሩ የህብረተሰብ ክፍሎች አስከፊ ፈተናዎችን ማለፋቸውን አውስተው በአንጻሩ የደሴና የአካባቢው ህዝብ በደጀንነት ያበረከተውን አስተዋጽኦ አድንቀዋል። በነዚህ ፈታኝ ሁኔታ ውስጥ በከባድ የኑሮ ውድነት ጫና ውስጥ እያለፈ ማህበረሰባችን ለአንድነት አገር እንደ ሀገር እንድትቀጥል እያሳየ ያለው ስሜት በጣም የሚያበረታታ ተስፋ የሚሰጥና እኔም በግሌ ለገሬ አገር እንደ ሀገር እንድትቀጥል እስከ ህይወት መስዋዕትነት ለመክፈል ቁርጠኛ ያመጣ ስሜት ነው። ይህ መልካም ነው፣ ኢትዮጵያዊ መንፈስ ተንጸባርቆበታል፣ ያሉትን የህዝቡን መልካም አቶ ሻምበል ይመሰክራሉ። ዋናው ትልቁ ነገር በህይወት መትረፋችን ነው። ከጎናችን ብዙ ያጣናቸው ሰዎች አሉ። አሁን ላይ እዚህ ደሴ ከተማ ላይ የደሴ ከተማ ህዝብም በእውነት ለመናገር በጣም ጥሩ ሰዎች አሉ። መኖሪያቸውን አጋርተውን አብረን እየኖርን ነው የምንገኘው። ወሎ የተባረከ ሀገር ነው። ኢትዮጵያ በጣም የተባረከች ሀገር ነው እና እያንዳንዱ ማህበረሰብ ተፈናቃዮቹን ለመርዳት ጦር ግንባር ያለውን ለመርዳት የሚያደርገው ጥረት በጣም የሚያስደስት ነው። ሀገር እንደ ሀገር ትቀጥላለች ስል ይህንን በመተማመን ነው። ኢትዮጵያ የሸኘችው አሮጌ ዓመት በምዕራባውያን ተጽዕኖ የታጀበ ግን ደግሞ በራሷ ጽናት ተጽዕኖውን ያረገበችበት ነው ሲሉ የህግ ባለሙያው ቢንያም በቀለና የታሪክ ምሁሩ ተስፋ የተሾመ ይጠቅሳሉ። በመንግስትም በኩል ይሁን በህብረተሰቡ በኩል ደግሞ የተለያዩ የማህበረሰብ አንቂዎችም ይሆኑ ሌሎች እንግዲህ ሚሉ መልካም ዜጎች በተለያየ ሀገራችን ክፍሎችም ሆነ በውጭም የሚኖሩ የኢንተርናሽናል ኮሚኒቲ ወይም የውጭ ሀገር ሶሳይቲው። በተለይ ችግር የፈጠረብን ብዬ የማስበው የምዕራባውያን ሀገሮች ለኢትዮጵያ ባላቸው የሚያዩበት ያለው መንገድ የተዛባ በመሆኑ ምክንያት ጫናዎችን ለመፍጠር እየሞከሩ ናቸው ኢትዮጵያ ላይ። ስለዚህ ይህንን ጫና በመቋቋም በኩል በመንግስትም በኩል ያው አመርቂ ነው ባይባልም የሚደረጉ ሙከራዎች ጥሩ ናቸው ብዬ ወስዳለሁኝ። ከዛ ውጭ ደግሞ ሀገር ወዳድ ሆነው ዜጋም በኩል እየተደረገ ያለው ርብርብ በዚህ በትዊተርም ቀዳሚ የሆነ በሌሎች የማህበራዊ መገናኛ ዘርፎች እያደረጉት ያሉት እውነታውን ለመግለጽ ዓለም አቀፉ ህብረተሰብ ይህንን እንዲረዳ ለማድረግ የተሰሩት ስራዎች ጥሩ ነበሩ ብዬ አስባለሁ። ኢትዮጵያ ይህን ያክል እንኳን ጉዳት ደርሶባት ዓለም አቀፍ ሀገራቶች በኢትዮጵያ ላይ ተዛባ አመለካከት የነበረባቸው ማመት ነው። ይህ ለምን ሆነ ከተባለ ያው የኢትዮጵያ መንግስት እንዳጠቃላይ በዲፕሎማሲ ያን ያክል ጠንካራ ስራ አልሰራም። ነገር ግን ወጣቶቹ በተለይ ተማርነን ብሎ የሚያስቡት ኤሊቶቹ እነሱ ባደረጉት የተቀናጀ የትዊተር ዘመቻ በተወሰነ መንገድ ቢሆን የዓለም አቀፍ ሀገራትን የተንሸዋረረ ለማስተካከት ለማስተካከልም የተቻለበት አመት ሆኖ አልፏል ጦርነት መፈናቀል የተረጂ ህዝብ ቁጥር ማሻቀብ 2013ን በስፋት አንቀው የያዙት አመት እንደነበር የሚጠቅሱት አስተያየት ሰጫዎች የኑሮ ውድነቱም ነገሮችን ከድጡ ለማጡ አባብሷቸዋል ይላሉ ሊባኖስ ብርሃኑ እባላለሁ መኖረው መናፈሻ አካባቢ ነው ስራ ቦታዬ ደግሞ መላኩ አካባቢ ነው ጀበላ ቡናና ሽሮ በመሸጥ ነው ተዳደረው ቤተሰቦች ይህንም አስተዳድረው በዚህ ነው 2013 በጣም ከበድ ያለ አመት ነው ምክንያቱም ኑሮ ሁኔታ ጋር ዘይት ሁለት ሺ ብር ገዝተን ሽሮ መቶ ሀያ ብር ገዝተን በኪሎ አርባ ብር ነው የምንሸጠው እና በጣም ከባድ ጊዜ ነው። እንኳን ቤተሰብ ልናስተዳድርበት ራስ ለማሸነፍን በጣም ከባድ የሆነ ጊዜ ነው። ቤት ተከራይቼ ነው ከኪራይ ቤቶች ግን ውድ ነው። ያም ቢሆን ሰባት ሺ ብር ነው ተከራየ በወር ከፍለ፣ አርባ ብር ሽሮ ተሽጦ ቡና ስድስት ብር ተሽጦ ከባድ ነው። ይሄ የሆነበት ምክንያት ምንድን ነው? ዘይትም በውድ ነው የምናገኘው፣ ቡናም በውድ ነው የምናገኘው፣ ሽሮውም እንጀራም ሁሉም ነገር። አስተያየት ሰጪዎቹ ለአዲሱ ዓመት ቢሆን ያሉትንም እንዲህ ይላሉ በአዲሱ ዓመት እንግዲህ መሰረታዊ ፍጆታዎች ቀንሰው ተመጣጣኝ ዋጋ ሆነው ልን ብናገለግል እኛም ትርፋማ እንሆናለን ብዬ አስባለሁ። አዲሱ ዓመት እንግዲህ ሀገራችን ሰላም ሆና ወደ ቀያችን ተመልሰን የጎደሉትንም አይተን ያሉትንም እንግዲህ ተሰባስበን የምናሳልፍበት ጊዜ፣ ድጋሜ ጦርነት እንዳይፈጠር እግዚአብሔር እንግዲህ ይህንን መጨረሻ ያደርግልን፣ አዲሱን ዓመት ደግሞ የሰላም እንዲያደርግልን ነው ምኞታችን። ለአሜሪካ ድምጽ ሬዲዮ መስፍን አራጊ። ከደሴ ወተን በቀጥታ ወደ አምቦ ነው የምናመራው። ናኮር መልካ የወጣቶችን አስተያየት ጠይቋል። ገመች ይባላለሁ። አምቦ ከተማ ነዋሪ ነኝ። ጥሩ ጥሩ ነገሮች ያው ልማት አለ። እንደ ችግር ደግሞ ምን ያየውት ያየሁት ነገር ትንሽ የኑሮ ውድነት ህዝቡ ላይ እና እንደ አጠቃላይ በ2013 ዓመተ ምህረት ያየን ነው። ይህም ደግሞ መንግስት 2014 ውስጥ በጣም መስራት አለበት። ሰላም አስመልክቶ ሰላም ትንሽ፣ ህዝቡም ተረጋግቶ እየኖረ አይደለም። ስለዚህ እዛ ላይ ደግሞ ሰላም ላይ መስራት አለበት። ስሜ ተክሉ መረቱ ይባላሉ። የአምቦ ነዋሪ ነኝ። እንደ አካባቢያችን እንደ አምቦ ሰላም ነው። ለወደፊትም እንደዛ ይቀጥላል ብዬ እገምታለሁ። እንደ ኢትዮጵያ እንደ ኦሮሚያም 2014 ከዚህ በላይ ጥሩ ነገር ይዞ መምጣት አለበት። እንደ አገሪቱ በጣም የኃይለኛ ችግር አለ። ችግርም ቢኖር በውይይት መስማት አለበት። የኑሮ ውድነት እንደ ስሙ እንደ ሽብር ማለት ከፊቹ ራሱ እንትን እንዳለ ጥሩ አይመጣም። ትምህርት ከሌለ ረብሻ ካለ ትምህርት የለም፣ ልማት የለም፣ ሰርቶ መግባት አይቻልም። ለዛ ጦርነት ጥሩ አይሆንም፣ ጥሩም አያመጣም። እንኳን እርስ በርስ ኢትዮጵያ ውስጥ እርስ በእርስ በብሔር በፖለቲካ እንትን መፍትያውንም ጥሩ አይመጣም። አብሮ ከሰሩ አብሮ ከተደማመጡ ጥሩ ነገር መምጣት ይቻላል። እንደ አፍሪካም ምሳሌ መሆን አለብን። እንደ ስማችን አሁን ኢትዮጵያ ማለት የራሱ እንትን አለው የራሱ ባህል አለው የራሱ ሃይማኖት አለው የራሱ እንትን አለው። መደማመጥ እርስ በእርስ አብሮ መብላት፣ አብሮ መጠጣት፣ አብሮ መስራት፣ እርስ በእርስ እንትን ለማለት ነው እንጂ አሁን ክፋት ፋይዳ የለውም። ክሳራ ስለሆነ ችግርም ቢኖር በውይይት መስማት አለበት። 2014 ጦርነት መቆም አለበት። ጥሩ የትምህርት ዘመን፣ የስራ ዘመን መሆን አለበት። ብልጽግና ለእድገት መሆን አለበት። በእርግጥ ሰው ጥንቃቄው እንደሚች ዓለም በመስሪያ ቤትም በባንክ ቤትም ጥንቃቄው ተስቷል። በራሴ የተወሰነ ለውጦች አይቻለሁ በአንድ ዓመት ውስጥ 2014፣ ደግሞ ከዚህ አሻሽዬ ለመስራት ዝግጁ ነኝ። በእርግጥ አገሪቷ ሰላም ባትሆንም ሁለት ወንድማማች ጥል ምክንያት ያው ጸጸት፣ ብቻ ምናተርፈው በዚህ ጦርነት ምንም አዲስ ነገር የለውም። ሰላም ቢወርዱ፣ 2014 ላይ ሰላም ወርዱ፣ እርቀ ቢወርድ እንደ አንድ ነዋሪ በጣም ደስ ይለኛል። I am a man, I am a man, I am sabay man, I am a man, I am Thank you. de e ele I'm going to am going to go to the ዘጋቢዎቻችንን እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ድሬዳዋ ከተማ እንውሰዳችሁ። አዲስ ቸኮል በተመሳሳይ የድሬዳዋ ከተማ ነዋሪዎችን አስተያየት አነጋግሮ ተከታዩን አሰናድቷል። ለአሜሪካ ድምጽ አስተያየታቸውን የሰጡት የድሬዳዋ ከተማ ነዋሪዎች 2013 ሁለት መልክ ያለው ነበር ይላሉ። የድሬዳዋ ዩኒቨርሲቲ የኮሚኒኬሽን ባለሙያ አቶ ኤፍሬም አክሌሉ አብዛኞቹ የ2013 ችግሮች ከቀደሙት ዓመታት ሲንከባለሉ የመጡና 2013 ላይ ፈነዱ ናቸው ይላሉ። 2013 በጣም ፈታኝ ዓመት ነበር። ከ2010 ከመንግስት ለውጥ ጀምሮ ተንከባለሉ የመጡ ችግሮች አሉ። አንዱ ምንድነው? የሰላም እጦት ነው። በሰላም እጦት አሁንም እስካሁንም ድረስ በሀገራችን የቀጠል ማለት በሰላም እጦቱ የተነሳ ዛሬም ድረስ በሰሜኑ አካባቢ በጣም ያሳዝናል። ሰዎች እየሞቱ ነው፣ መፈናቀሎች አሉ። እነዚህ ሁኔታዎች አሁንም የቀጠሉበት ሁኔታ፣ ሌላው ደግሞ 2013 እንደ ዓለምም እንደ አፍሪካም እንደ ኢትዮጵያም ትልቅ ችግር የነበረው የኮሮና ቫይረስ አሁንም የቀጠለበት፣ ኮሮናን ስታስብ በጣም ኢኮኖሚያዊ ጫና ያስከተለብን፣ ሌላው 2013 ላይ የአንበጣ ወረርሽኝ መጡ ነው የሰብል ሌሎችን ያጠፋበት። የሀረማያ ዩኒቨርሲቲ መምህርትና በድሬዳዋ የአሜሪካን ኮርነር የበጎ ፈቃደኞች አስተባባሪ የሆነችው ዘይነብ ሙሰማ 2013 ስታስብ በዋናነት በሰሜን ኢትዮጵያ የተከሰተው ጦርነት ነው የሚመጣባት። እንደ ሀገርም የተፈተንበት እንዲሁም እንደ ዓለምም ብዙ የሰላም ሁኔታዎችን ያስተናገድንበት እንዲሁም ኮቪድ ናይንቲን አብሮን የዘለቀበት ዓመት ነው። እዚህ ግባ በማይባሉ ውሃ በማያነሱ ምክንያቶች በተለያዩ ቦታዎች ግጭት ተፈጥረዋል። መሰናቀሎች ነበሩ። የሰው ህይወት መጥፋት ብዙ ብዙ ሁኔታዎች ተከስተዋል። ምክንያቱም ልዩነቶችን ማጥበብ ሲቻል እንዲሁም ደግሞ የሀገርን ቫሊዩ በማይረዱ ሰዎች እየሆነ ያለው ኃላፊነት የጎደለው ድርጊትና አስተሳሰብ ምክንያት ትውልዶች ምንም የማያውቁ ህፃናት ለጦርነት ሲማገዱ ምንም የማያውቁ ልጆች ለሆነ ግሩፕ አላማ ማሳኪያ ውለው ህይወታቸውን ሲያጡ ማየት በጣም የሚያሳዝን ነውና የዚህም አካል ሆኜ ምንም ማድረግ ባለመቻሌ እንደ አንድ ግለሰብ የሆነት ይሰማኛል። የህግ ባለሙያዎት ባረክ አስፋው በበኩሉ ሁለት ሺ አስራ ሶስት ከጦርነቱ ባልተናነሰ ኢኮኖሚያዊ መልኩ ክብደት ተሰጥቶት የሚታወስ ነው ይላል። ሁለት ሺ አስራ ሶስትን የማየው እንደ ሀገርም ሆነ እንደ አንድ የድሬዳዋ ከተማ ነዋሪ በዋናነት እንግዲህ ያው የሰማናቸው በርካታ አዳዲስ ነገሮች አሉ። አገራችን የገባችበት ጦርነት አለ። የኢኮኖሚ ጉዳይ አለ ከጦርነቱ ጋር ተያይዞ የኑሮ ሁኔታ የማሻቀብ ነገር አለ የአንበጣው ጉዳይ አለ ጦርነት በየትኛውን መንገድ የሚያስደስት ነገር አይደለም ነገር ግን በዚህ አጋጣሚ ጦርነትን የመደገፍና ጦርነትን የመንቀፍ ሳይሆን መንግስት የደባቸው አካሄዶች አሉ እነኛን እኔ በበጎ ነው የምወስዳቸው በሽማግሌዎችም ልኮ ለእርቅ ስለዚህ እነ እነኝን ነገሮች በበጎ መልኩ ማያቸው ናቸው ሌላው ብዙም የማይነሳውና ብዙም ትኩረት አልተሰጠውም ብዬ የማስበው የኢኮኖሚ ጉዳይ የኢኮኖሚ ጉዳይ ይህ ነው ሊባል በማይችል ገርፍ አሻግቧል። በጣም በከፍተኛ ሁኔታ ሰዎች በዚህ ከቀጠለም ከመብላት ወደ አለመብላት የሚሻገሩበት ይሆናል ብዬ አምናለሁ። የአሜሪካ ድምፅ ያነጋገራቸው ሁሉ ማስተያየት ሰጪዎች 2013 ዓ ም በጎ ነገሮች ጭምር የታዩበት ነው ይላሉ። የድሬዳዋ ዩኒቨርሲቲ አቶ ፍሬም አክልሉ የኮሮና ቫይረስ ኢትዮጵያውያንን የምዕራባውያንና የላቲን አሜሪካ ሀገራትን ያህል ያለመጉዳቱን ጨምሮ በበጎ የሚነሱ በርካታ ነገሮች አሉ ብለው ያምናሉ። በአንጻራዊነት ከሰሜንና ከምዕራብ አካባቢ በስተቀር አብዛኛው ቦታ በአንጻራዊነት ሰላም መሆኑ ደግሞ ሌላው ተስፋ ነው። ተመስገን የምትልበት ነው። ኮሮናን ስታስብ እንደተፈራው ተፈራው ያህል እኛን ደግሞ አለመጉዳቱ። ሌላው የምታነሳው ነገር የምርጫው ጉዳይ ነው 2013 የጸጥታ ችግር ይከሰታል ተብሎ የበርካታ ሚሊዮን ዛውም ያየሁት አንድ መረጃ በሚሊዮን የሚቆጠር ሰው ይፈናቀላል ከምርጫው ጋር ተያይዞ በመቶ ሺዎች የሚቆጠሩ ሰዎች ሕይወት ያልፋል የሚል መረጃ አይቼ ነበር በጣም የሚያስፈራ ያ ሳይሆን ግን በሰላም ደግሞ ምርጫውን ፍጹም ሰላማዊ በሆነ በተረጋጋ ሁኔታ ያለፈበት ትልቁ ነገር ደግሞ የህዳሴውን ግድብ ማጠናቀቅ ኢትዮጵያ የቻለችበት። የህገ ባለሙያዊት ባረካሷ በበኩሉ በሀገር አቀፍ ደረጃ ጦርነቱ እንዳለ ሆኖ ድሬዳዋና አካባቢዋ ላለፉት ዓመታት ሲንጧት ከነበሩ ግጭቶች መላቀቋንም በበጎነት ያነሳሉ። ድሬዳዋ ደግሞ ከሌላው ጊዜ በተሻለ በአንፃራዊነት ሰላም የሆነችበት ሰፈር ለሰፈር የነበሩ ግጭቶች ኦልሞስት የከሰሙበት ለ ስለዚህ በርካታ ኔጌቲቭ ነገሮች ቢኖሩም በዛው ልክ ደግሞ እንደ ሀገርም ጥሩ ጥሩ ነገሮች የሰማንባቸው ያስተዋልንባቸው ለምሳሌ የህዳሴ ግድብ ሙሌቱ ምርጫውን በሰላማዊ ሁኔታ የተጠናቀቀበት መሆኑ እነኝ እነኝን ስናይ እንደ አንድ ዜጋ ደስ የሚያሰኙ እና የሚያኮሩን ተግባራቶች ናቸው። የአርማ ዩኒቨርሲቲ ዘቢ ሞሰማን በበኩሏ የኮሮና ቫይረስ ወደ ሀገራችን መግባት ተከትሎ ወጣቶች በስፋት ያሳተፈው የበጎ ፈቃደኝነት ስራን በበጎ ታየዋለች። ከዚህ ውጭ ደግሞ ባሉት እውነቶች ብዙ መረዳዳት፣ መደጋገፍ የታየበት ነው። በኮቪዱ የምናየው አለ ብለን የምናስበው ምናልባትም ፌስቡክ ላይ ብርቱ በሆኑ ሰዎች እና በጥቂት ሰዎች የሚራመደው የልዩነት አስተሳሰብ የሚያደበዝዙ አንዳንድ ክስተቶችን የሚያየንበት ነው እና ብቻ ስሜቱ ድብልቅልቅ ያለ ነው። ያው ብዙ ነገሩ ኔጌቲቭ ነገሩ ይጎላል። ሆኖም ግን እርግጠኛ ነኝ ያው በሚቀጥለው ዓመት አሁን ያለው የአንድነት ስሜት አሁን ያለው የሀገራዊ መንፈስ ቀጥሎ ሁላችንም የሚያስብንበት እንደምንደርስ ሀገራችንም ሰላም እንደሚሆንልን በጣም ተስፋ አደርጋለሁ። መጪ 2014 ዓ ም ከነዚህ ችግሮች የምንላቀቅበት እንዲሆን የተመኙት እነዚህ አስተያየት ሰጪዎች፣ ለዚህ ስኬትም ከመንግስትም ከህዝቡም የሚጠበቁ ነገሮች አሉ ይላሉ። የህግ ባለሙያዋ ባረክ አስፋው ዛሬ ስለተቀበልነው 2014 ያለው ምኞት ይህን ይመስላል። ቀጣይ የተራዘመ ጦርነት የራሱ ውጤቶች አሉት። አንደኛው ኢኮኖሚን ማቆርቆዝ ነው። በቀጣይ እንደ አንድ ወጣት እንደ አንድ ኢትዮጵያዊ ዜጋ የምመኘው ጦርነቱ ተጠናቆ ወደ ሰላማችን ተመልሰን ወደ ልማታችን ተመልሰን ኢኮኖሚው ተደግፎ የተሻለ ገቢ የምናገኝበት ተጀምሮ የነበሩት የልማት ስራዎች ተጠናክረው የሚቀጥሉበት ግዳሴ ግድባችን ሞልቶ ኤሌክትሪክ አመንጭቶ ለእኛም ገቢ የሚያመጣበትም ሆነ ለእኛም ለዜጎች አገልግሎት የሚሰጥበት የሚሆንበት የበጎ ፈቃድ ስራዎች እንዲጠናከሩ፣ ለሰላም ሁሉም የሚችለውን እንዲያደርግ፣ የዳሴ ግድቡ ሀይል ማመንጨት እንዲጀምር፣ የአንድነትና ትብብር መንፈሱ እንዲጠናከር የሁሉም መኘት ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ከድሬዳዋ ወደ ሐዋሳ ነው የምናልፈው። በ2013 ዓ ም በኢትዮጵያ በርካታ መልካምና በጎ ነገሮች፣ በአንጻሩም አያሌ መጥፎ ነገሮች የተመዘገቡበት ዓመት እንደነበር የሐዋሳ ከተማ ነዋሪዎች ለቪዮኤ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብድዮስ ነዋሪዎችን ያነጋገረበት ዘገባ ያስደምጠናል። የከተማው ነዋሪ የሆኑት አቶ ተሰማ ታምሩ ከተወለድኩ ጊዜ ጀምሮ እንደ 13 ዓመተ ምህረት ያለ ዘመን ገጥሞኝ አያውቅም ነው የሚሉት። አንደኛ ያጋጠመው ነገር ኮቪድ ነበረ፣ ኑሮ ውድነት ነበረ፣ የአባይ ግድብ ነበረ፣ ምርጫ ነበረ። 2013 በኢትዮጵያ ውስጥ በዚህ አይነት ሁኔታ ሁሉ ኢትዮጵያ ትልቅ ቻሌንጅና ፈተና ነው ያጋጠማት። ግን በዚህ ቻሌንጅ ሁሉ እግዚአብሔር አሳክቶለት አባይ ግድብ በሰላም ተሞላ፣ ምርጫውም ደግሞ ዴሞክራሲያዊ ፊታ የሆኖ በአይናችን አይተናል። ይህንን ከተውለት ወዲህ እንዲህ አይነት ስርአትንም አላያውም። መከራና ፈተናዎች ብዙ እንጂ በፈተናው አልወደቅንም በማለትም ተናግሮ ተሰማ። ለካ መከራ ብዛት ሰውን እንደማይጥል፣ ረሃብም ችግርም ውጊያውም ከውስጥም ከውጭ የሚነሱ ነገሮች ሁሉ ኢትዮጵያን እንደማይጥል፣ ኢትዮጵያ በድል እንደምትሻገር፣ እውነት እንደምሻገር፣ ጤንነት፣ መተሳሰብ፣ ፍቅር እንደሚያሻግር፣ ኢትዮጵያ ትመራለች ተምራለችም፣ እኔም ተምርበታለሁ። ይህን ነገር በተለያዩ የአገሪቱ ክፍሎች አሉ የሚሏቸው ጦርነቶች ያስከተሉት ጉዳት እንዳለ ሆኖም በጦርነቱ መካከል ተስፋና በጎ ነገሮችም አይተናል የሚላሉ ጦርነት አንድ አድርጎናል፣ ችግር አንድ አድርጎናል ሰባብ አነ እጅ ለጅ ተያይዘናል። ወጣቶች እጅ ለጅ ተያዘን፣ ኢትዮጵያ የኛ ነት የኛ ሀገርነት ብለን አንድነት ፈጥሮናል። እውነት ነው ሰዎች መያያዝ መጣ፣ አንድነት መጣ፣ ፍቅር መጣ። ምክንያቱ አልተበታተንም አንድነት ያመጣ ነው ብለን መውሰድ እንችላለን። 2014 ዓ ምት ከ2013 ዓመት የተሻለ ይሆናል የሚል እምነት መሰነቃቸውን ጠቁሟል። ቤተልሄም ተሬሳም አስተያየት ከሰጡን የከተማው ነዋሪዎች አንዷ ነች። ሁላችንም በሚዲያም የምናየው ነው። አካባቢያችን ላይ ያለውንም ሁኔታ የምናየው ነው። የተለያዩ ነገሮች በኢትዮጵያችን ላይ ሆነዋል። ክፉም ነገሮች ነበሩ፣ መልካም ነገሮችም ነበሩ። ለምሳሌ ከመልካሙ ብንነሳ ምርጫ አካሂደናል። ያም የተሳካ ምርጫ ነበር፣ ሰላማዊ ምርጫ ነበር። እንደፈራነው አልነበረም። ተፎካካሪም ፓርቲም ቢሆኑ ገዢውን ፓርቲ በስነ ሥርዓት ምርጫውን በመደማመጥ ሌላ ነገርም ህዝቡ ላይ ጫና ሳያደርጉ አሳልፈዋል። ያ ደግሞ በጣም ደስ ብሎናል። ሌላው ደግሞ ባለፈው አመት እሱ ጀምሮ የነበረ ውጥረት ሁለት ሺ አስራ ሶስትንም ጭምር በሰሜኑ ጉዳይ አገራችን በጣም ውጥረት ውስጥ ገብታ ነበር። ከዛም አልፎ ያ ውጥረት እኛንም ጎርቶናል እነሱንም ብቻ አይደለም። በኢኮኖሚም ይሆን በሰላሙም ረገድ እኛ ላይ በጣም ጫና አድርሶ ነበር። ይሄ ትንሽ እኛንም ያስከፋ ነው፣ በጣም ደግሞ የጎዳንም ነገር ነው እና ይሄ ነገር በሀገራችን ላይ ተከስቷል። የአዋሳ ከተማ ነዋሪ አንተነህ ጌታቸው ሙዚቀኛ መሆኑን ተናግሮ ያለፈውን አመት እንዲህ በማለት ገልጧል። የጭንቀት ጊዜ ነበረ በኢትዮጵያ ውስጥ በነበረው የሰላም እጦት ምክንያት በጣም ህዝቡ ህዝቡ የሚሆን ማህበረሰቡ ጭንቀት ውስጥ ነው ያለ ማለት። በዚህ በህወሀ ተነሳ በቃ ብዙ ጭንቀት ውስጥ ነው ያለ። ዛሬ ነገ ራሱን አናቆም ብዙ ችግር አሳልፈናል። በእሱን አስመልክቶ የኑሮ ውድነት ታኮ መጥቷል። እነዚህ እነዚህ ነገሮች ህዝቡን ወዳልተፈለገ ቀውስን ስ ከቷል። ይህን አይቻለሁም በዚህ 2013 ዓ.ም አመቱ በፈተና ብቻ የተሞላ ሳይሆን ለከርሞም ተስፋ የሚጣልባቸውም ስኬቶች ተመዝግበዋልን በማለት ተናግሯል። አንጻራዊ ድሎች አሉ ማለት በግድቡ ይሁን አልፎ አልፎ በሚገኙበት ፓርኮች የተሰሩ በቃ አሳይቶ የሚሰራ መንግስት ነው ያለን። አሁን ኢትዮጵያን ለማጥፋት የተነሱ ኃይሎች በዚሁ አመት ታይቷልን ብሏል። አቶ አንቴንም በአንጻሩ ደግሞ አንድነታችንም የተጠናከረበት አመት ነበረ ብሏል። አዲሱ 2014 ዓ ም በትግራይ ክልል የሚገኙ ወንድሞቻችንና እህቶቻችን ካለባቸው ፈተና ወጥተው በነፃነት የሚኖሩበት ዓመት እንዲሆንም ተመኝቷል። በሰሜን ኢትዮጵያ ያለውን ጦርነት ተከትሎ ትምህርቱን አቋርጦ መምጣቱና በአዋሳ ከተማ በጎዳና ላይ በሚነገድ ንግድ የሚተዳደረው ወጣት ደግሞ አመቱ የጭንቅ አመት ነበር ብሏል። አቶ ቼኩማ ይባላለሁ። የአዋሳ ከተማ ነዋሪ ነኝ። የመቀሌ ዩኒቨርስቲ ተማሪ ነን። ሜካኒካል ኢንጂነር ነው የምንማረው። ከዛ በጦርነት ምክንያት ተበታትነን ወደዚህ ገባን። ደግሞ የሚያስተዳድረን የለንም። ራሳችን አስተዳድረን ትንሽ ስራ ነው፣ ሱሪ እያዞረን እዚህ አዋሳ ላይ እንሸጣለን። ደግሞ 2013 በጣም ስቃይ ነበረ። 2014 በጣም እቅድ ይዘን ትንሽ ስራ ነው ወደ ትልቅ እናልፋለን ብዬ አስባለሁ። ደግሞ 2014 ጥሩ አመት ይሆናል ብዬ በጣም ገምታለሁ። ሌላ አስተያየቶቻችንም ሀሳቡን አጋርተናለች። አካል ገላይ ይባላለሁ። በፊትም እንደነበረው ኢትዮጵያውያን አንድ ናቸው። ያው አንድነታቸውን እያጠናከሩም ነው የሚሄዱት። አሁን ላይ ባለው ሁኔታ ህዝቡ ከመከላከያ ሰራዊቱ ጎን እየቆመ ነው ያለው ያው ኢትዮጵያዊነቱን ለማሳየት አብረው እየቆመ ነው ያለው። አንድ ነን። መጥፎ ነገር ብዬ የማስበው ደግሞ አሁን ላይ ያለው ሁኔታ የጦርነቱ ሁኔታ ነው። እሱም እንግዲህ አምላክ በፈቀደው መንገድ ሊሆን ይችላል። በመልካም ነገር ሊያል ይችላል ብዬ ተስፋ ረቃለን። ከ2013 ዓ ምት ወደ 2014 ዓ ምት የተሸጋገሩ መሆናቸውን በማስመልከት አስተያየታቸውን ሰጡን የሐዋሳ ከተማ ነዋሪዎች። ኢትዮጵያውያን መጪውንም ዓመት በመደጋገፍና በጎ ነገሮችን በማድረግ እንዲዘልቁት ምኞታቸውን ለግሰዋል። ለመላው የኢትዮጵያ ህዝብና ለቤተሰቦቻቸውም መልካም ምኞታቸውን ገልጠዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ለምሽቱ ወደ ያዝነው የመጨረሻ ዘገባ እናልፋለን። ትላንት የተከበረው አዲስ ዓመት የበዓል ዜማዎች ያልተሰሙበት አዲስ ዓመት ነበር ትለናለች የባህር ዳሯ ዘጋቢያችን አስቴር ምስጋናው። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ የበዓል ዋዜማ ድባቡን የቃኘችበትን ዘገባ አርብ ዕለት በቴክኒክ ችግር ምክንያት ተቆራርጦ በመቅረቡ ዛሬ በድጋሚ እናስደምጣችኋለን። ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። እነዚህን ዜማዎች በሬዲዮና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዘዋል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋግርኳቸው ሻጮች በሱቃቸው ውስጥ ያገኟቸው ወይዘሮ ኒያ ታስማማው ሀገር ሰላም ይሁን እንጂ የእኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል። እኛ ጭንቀታችን እንዴት ይሆን ወታደሮች፣ እንዴት ይሆን በዳር ያሉት ዘመዶቻችን፣ እህቶቻችን ይመስላል ምናስብ እንጂ ምንሸጣውን ነገር እኛ አንጨነቅም። በሰላም ወጠን መግባት ብቻ ነው እኛ ምልፍ ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደና መጣሽ እየተባለ አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወን ያለውን ነገር ነው እኛ የምናዳምጥ እኔ አሁ ውየሄጀ ተረብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያን ነው የማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስበውም። ዋናው እኛ ሰላም ይሆንልን፣ ገበያውን እኛ ብዙም አልተጨነቅንለትም። ሰላም ሲሆን ነው ገበያ የሚኖረው። ወይዘሮ ሂሩታ ሞኜ አዲስ ዓመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ ዓመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል። በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ ምኑ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ፣ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነልቦናችንም ለበዓል አይደለም ዝግጁነቱ። ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገነዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው ትንሽም ቢሆን ቀየር እናድርገው ያን ቀንም ቢሆን በዓሉን ብለን ነው። ዛሬ የአዲስ አመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋና ዋና የአስፋልት መንገድ ሲዘዋወር የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል። ወደ አንዳንድ አደባባዮችም ጠጋ ስል በዓልን ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆኖ ይሆን በማለት ወደ ባህር ዳር አሮጌው መናኸሪያ አቀናሁ። በዓልን ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘሁት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል። ማለት ሰሞኑን ብዙም አልነበርም። ዛሬ ግን ኦልሞስት እንደምትየው ሰው መናሪው እየሞላ ነው፣ ያሉ እየመጣም ነው፣ ከሌላ ቦታም እየመጡ በኋላ ከጎጃ መኪና መቶ ወደ ነበር ከጎጃ መኪና መቶ ወደ ጎንደር ሄደ ነበር። ዛሬ ይሻላል እንጂ ከበፊቱ ትንሽ የመቀዛቀዝ ባህሪ ግን አለ። ሰው የመደናገጥ ባህሪ ባለበት የመቆየት ባህሪ አሁን ሰው ጎንደር ሁለት በዓል በዓል የሚሸጥ ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም፣ ኦልሞስት በሌላውም አካባቢ በዓል በዓል የሚሸጥ ይታይ ነበር። አሁን ደግሞ ፉከራ አቀረርቶ ምናምን ነው አሁን ሰው የሚሰማ በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊ እና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል። ይህ የጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጥተን የሚመደሰት አንችልም ወይም ደግሞ የምንፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም። በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በእርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን ስልሳ አምስት ሰዎች የባለሙያ ገንዘብና ምግብ አድለዋል። በበሽታ በተለያየ ምክንያት አቅመ ደካማዎች የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰቦች ዘማች ባሎቻቸው ልጆቻቸው የሄዱባቸው ስለሆነ እሱንም ከማሰብ አንጻር ነው ያደረግ ነው። 65 ሰዎች አካባቢ ናቸው። ወደ 260 ሺህ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው ድጋፍ የተደረገላቸው ግለሰቦችም በበዓል አስታዋሽ ማግኘታቸው አስደስቷቸዋል። ስራ የለኝም ጥሮታም የለኝም። በፊት ጊዜ የደርግ ወታደር ነበር እና ከነ ጥሮታም አላገኘሁም። ማስታወሳቸው ራሱ አስቦ ይህን በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበነም። ያሱ ስላሰበነ በእናቱንም እና በጣም ነው የምናመሰግነው። መልካም አዲስ ዓመት። አስቴር ምስጋናው ባህር ዳር It's betes in የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የምሽቱ ፕሮግራም አዘጋጅና አቅራቢ ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ የዝግጅት ባልደረቦቻችን ስም እሰናበታችኋለሁ። ነገ በመደበኛ የሰኞ ምሽት ፕሮግራማችን እንገናኛለን። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ